ዶክተር እማየነሽ ስዩም በቪክቶሪያ የኢትዮጵያውያን ሴቶች ህብረት ፕሬዚደንት የኢትዮጵያውያንን አዲስ አመት በዓል ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። በመላው ዓለም የምትገኙ ኢትዮጵያውያንና ትውልዳ ኢትዮጵያውያን ወገኖቼ በሙሉ መጪው አመት የሰላም፣ የፍቅር፣ የደስታ ዘመን እንዲሆንላችሁ እየተመኘው በ2012 በሀገራችን የተከሰተው አደጋ ዳግም እንዳይከሰት በተለይ እኛ በምዕራቡ ዓለም የምንገኝ ኢትዮጵያኖች አገራችንን ካስከፊ ሁኔታ ለመታደግ የሰላም አምባሳደር እንድንሆን እመኛለሁ። ኢትዮጵያ አገራችንን ፈጣሪ ተመልከታት። ኢትዮጵያ አገራችን ከፍ በይልን። ዶክተር እማየነሽ ስዩም በቪክቶሪያ የኢትዮጵያውያን ሴቶች ህብረት ፕሬዝዳንት።